ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምፅ ተጀመረ። በዛሬ ምሽት ከሚሰሙት መካከል ሆይ መቼ ይሆን ትምህርት ቤት የሚከፈተው? ከኮሮና ናጥፋና ትምህርት ቤቱን አስከፍትልን። ይሄ የጭንቀት እንትን ነው። ይሄ በጣም እንደ ወላጅ በጣም አስጨንቆኛል። የትምህርት ሚኒስቴር የ2013 ትምህርት ዘመንን ለማስጀመር የተማሪዎችን ምዝገባ ቢያዘዝም አንዳንድ ወላጆች ግን ልጆቻቸውን ወደ ትምህርት ቤት ለመላክ ተቸግረናል እያሉ ነው። ሙሉ ሀሳባቸው በምሽቱ ይደመጣል። ከሳኡዲ መንግስት ጋር በመነጋገር በተቻለ መጠን ካሉበት ወቅታዊ ዲስትሬስም እንዲወጡ የሚደረገው ጥረት እንዳለ ነው። በሳኡዲ አረቢያ የወደብ ከተማ ጄዛን በአስቸጋሪ ሁኔታ ውስጥ ያሉ ኢትዮጵያንን ወደ ሀገር ቤት ለመመለስ እየተዘጋጀ መሆኑን የኢትዮጵያ መንግስት አስታውቋል። ሌሎች ተጨማሪ ዘገባዎችም አሉን። ሀብታሙ ዝዩም መሰናደውን እምራለሁ። ኤልያስ አስማረን ምህንድስናውን ያከናውናል። ስመኝሸቆይ ደግሞ በመቀጠል አጫጭር የዓለም ዜናዎችን ታጋራናለች። አመሰግናለሁ ሀብታሙ። የድሬዳዋ አስተዳደር ለምስራቅ ኢትዮጵያ ኢኮኖሚና ጸጥታ ስጋት ነው ያለውን ህገወጥ የገንዘብ ዝውውር ለመቆጣጠር በወሰደው እርምጃ አንድ ሚሊዮን የሚጠጋ ብር በቁጥጥር ስር መዋሉን የከተማ አስተዳደሩ አስታወቀ። በተጨማሪም ከአንድ ሺ ሰባት መቶ በላይ የአውሮፓ መገበያያ ዩሮን ጨምሮ የተባበሩት አረብ ኤምሬትሶች ዲርሃም፣ የኩዌት ዲናር፣ የአውስትራሊያ ዶላር፣ የጅቡቲ ፍራንክ ና የግብጽ ፓውንድ ጭምር መያዙም ታውቋል። ዘገባውን ከድሬዲ ያደረሰን አዲስ ቸኮል ነው። የደቡብ ሱዳን ፕሬዝዳንት ሳልቫኪር ለበርካታ ዓመታት የገንዘብ ሚኒስትራቸው የነበሩትን ሳልቫቶር ጋራንድ ማቢዮርዲት ዎልን ከስልጣን አባረዋቸዋል። ሚኒስትሩ የተባረሩት የፕሬዝዳንቱ ማስፈጸሚያ ትእዛዝም ትላንት በመንግስቱ ቴሌቪዥን ተነቧል። ሳልቫኪር እንደ ኢዞፓ አቆጣጠር ከ2011 ዓ ም ወዲህ ያባረሯቸው ስምንተኛው የገንዘብ ሚኒስትሯቸው ሲሆኑ በመተካቸው አቲያን ዲንግ አቲያንን ሾመዋል። ከገንዘብ ሚኒስትሩ በተጨማሪ የብሔራዊ ገቢ ባለስልጣን ተጠባባቂ ኮሚሽነሩን ኤርጆን ቡላንንና የሀገሪቱን የነዳጅ ምርት የሚቆጣጠረው ናይል ፔት ኮርፖሬሽን ስራ አስኪያጁን ቾል ዴንግ ቶ አቤልንም ፕሬዚዳንቱ አባረዋቸዋል። ጁባ የሚገኘው ሱድ ኢንስቲትዩት የተባለ ተቋም መስራች ጆክ ማዱት በሰጡት አስተያየት ሚኒስትር ቢቀያየሩት የኢኮኖሚ ቀውሱን አያስወግደውም። የሚያስፈልገው ተቋማትን መገንባት ነው። ተቋማት ቢኖሩ ገንዘብ ሰርቆ ካለተጠያቂነት ዞር ማለት ይኖራል ብሎ ለማመን ያስቸግራል ሲሉ አስረድተዋል። የተባረሩት የገንዘብ ሚኒስትር ከሚያዝያ ወር ጀምሮ ደሞዝ ላላገኙት የመንግስት ሰራተኞች የሚከፈል ገንዘብ የለም ሲሉ ባለፈው ሳምንት መናገራቸው ይታወሳል። ዋሽንግተንን ጨምሮ በተለያዩ ሀገሮች ያሉ የደቡብ ሱዳን ዲፕሎማቶች ደሞዝ ከተከፈላቸው ከሰባት ወር እንዳለፈ ተገልጿል። ለመገናኛ ብዙኃን የመናገር ስልጣን የለኝም ያሉ አንድ የሀገሪቱ የውጭ ጉዳይ ሚኒስቴር ባልደረባ ዋሽንግተን የሚገኘው ኤምባሲ ከሕንጻው ባለቤት ልቀቁልን የሚል ደብዳቤ እንደደረሰው እና የኤምባሲው የባንክ ሂሳብ ገንዘብ ስለሌለበት ሊዘጋ እንደሆነ ለአሜሪካ ድምጽ ተናግረዋል። ለኮሮና ቫይረስ መከላከያ የሚገኝ የትኛውም ክትባት ደህንነቱና የሚሰራ መሆኑ መረጋገጥ ያለበት በፕሬዝዳንት ዶናልድ ትራምፕ ሳይሆን በሳይንቲስቶች ቦርድ ነው ሲሉ የዩናይትድ ስቴትሱ ፕሬዝዳንታዊ ምርጫ የዲሞክራቱ ተፎካካሪ ጆ ባይደን አሳሰቡ። የቀድሞ ምክትል ፕሬዝዳንት ይህን ያሉት ዴላዌር፣ ዌልሚንግተን ከተማ ለጋዜጠኞች በሰጡት ቃል ነው። እኔ በክትባት አምናለሁ። ሳይንቲስቶቹንም አምናቸዋለሁ። ዶናልድ ትራምፕን ግን አላምናቸውም። በዚህ ሰዓት የአሜሪካ ሕዝብም ሊያምናቸው አይችልም ብለዋል ባይደን። ክትባቱ በሚወጣበት ጊዜ ለሕዝብ ደህንነት የሚዳረስበት ቅድሚያ የሚሰጣቸው የህብረተሰብ ክፍሎች አያያዙንና አቀማመጡን በተመለከተ ባይደን ያሰናዱትን እቅድም አብራርተዋል። ባይደን ቫይረሱ የጊዜ ሰሌዳ እንደማይከተል ሁሉ በሳይንሳዊ ምርምር የሚገኙ ስኬቶች ጊዜ እየጠበቁ አይመጡም የምርጫ የጊዜ ሰሌዳን በመከተልም አይሰሩም። ክትባት የሚሰራበት ፈቃድ የሚገኝበትና ለህዝብ የሚከፋፈልበት ስራ ለፖለቲካ ተብሎ መጣመም የለበትም ብለዋል ባይደን። ይህን ካሉ ከጥቂት ጊዜ በኋላ ፕሬዚዳንት ትራምፕ በዋይት ሀውስ በሰጡት ቃል ተፎካካሪያቸውን በእኔ ፕሬዝዳንትነት የወጣ ክትባት ስለሚከፋፈልበት መንገድ እቅድ ማውጣት የለባቸውም ሲሉ መልስ ሰጥተዋል። ያገኘ ነው እኛ ነን በጥቂት ጊዜ ውስጥ ይፋ እናደርገዋለን። የመጀመሪያው ክትባት በሚመጣው ጥቅምት ወር ዝግጁ ይሆናል ሲሉ ትራምፕ ተንብየዋል። እስከዚህ የፈረንጆች 2020 መጨረሻ የዩናይትድ ስቴትስ መንግስት 100 ሚሊየን ክትባቶችን ለማቅረብ ተዘጋጅቷል ሲሉም ፕሬዝዳንቱ አክለዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ በዚህ ሳምንት ባወጣው አዲስ መረጃ በሀገሪቱ በኮቪድ-19 ወረርሽኝ የህዳጣን ማህበረሰቦች ወጣቶች ከነጮቹ አሜሪካውያን ጋር ሲነጻጸር ከብዛታቸው ጋር በማይመጣጠን ደረጃ በይበልጥ የተጎዱ መሆናቸውን አመለከተ። እንደ የዞፕ አቆጣጠር ከየካቲት 21 እስከ ሐምሌ 31 በነበረው ጊዜ ውስጥ ከ27 ክፍለ ግዛቶች የተሰበሰበ መረጃ እንደሚያሳየው ከ21 ዓመት በታች የሆኑ በርካታ ወጣቶች በቫይረሱ ሲያዙ በኮቪድ ሳቢያ ለህልፈት የተዳረጉም አሉ። በቫይረሱ ከተያዙት ጠቅላላው የሀገሪቱ ህዝብ ውስጥ ጥቁሮች፣ የላቲን አሜሪካ ዝርያ ያላቸው፣ የአሜሪካ ህንዶችና የአላስካ ቀደምት ተወላጆች አርባ አንድ ከመቶውን ብቻ የሚይዙ ሆኖ ሳለ ከሞቱት ውስጥ ግን ሰባ አምስት ከመቶ መሆናቸውን የሲዲሲው ጥንቅር አመልክቷል። አድማጮች፣ ለሰዓቱ ያዝኩላችሁ ዜና ይህን ይመስላል። አዘጋጆች፣ ያቀረብኩላችሁ ስመኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። በዝግጅቶቻችን ላይ አስተያየት ቢኖራችሁ የማህበራዊ መገናኛ አድራሻዎቻችንን ተጠቀሙ። ወደ ቀዳሚው ዘገባ እንሻገር። የትምህርት ሚኒስቴር የ2013 ዓ ም ትምህርት ዘመንን ለማስጀመር ትምህርት ቤቶች ከነሐሴ 22 2012 ዓ ም ጀምረው ተማሪዎችን እንዲያስመዘግቡ ማዘዙን ተከትሎ የተማሪዎች መዝገባ እየተካሄደ ነው ላለፉት ስድስት ወራት ከጓደኞቻቸውና ከአስተማሪዎቻቸው ርቀው የከረሙ ተማሪዎችም ወደ ትምህርት ቤት ለመመለስና ትምህርታቸውን ለመቀጠል ጓጉተው እየጠበቁ ቢሆንም በሀገሪቱ የኮሮና ቫይረስ ተያዦች ቁጥር በየዕለቱ እያሻቀበ በሄደበት በአሁኑ ወቅት አብዛኞቹ ወላጆች ልጆቻቸውን ወደ ትምህርት ቤቶች ለመላክ ለመወሰን መቸገራቸውን ይናገራሉ። ስመኝሽ ቆየ በፈታኙ የኮሮና ወቅት የሚደረገውን የትምህርት አጀማመር አስመልክቶ ተማሪዎችን፣ ወላጆቻቸውና መምህራንን አነጋግራለች። እንደሚከተሉ ይሰማል። የአስር ዓመቷ ሕፃን ተማሪ ሴምፐር መላኩ የምትማርበት ቪዥን አካዳሚ ትምህርት ቤት ከስድስት ወር በፊት በኮሮና ምክንያት ሲዘጋ የአራተኛ ክፍል ተማሪ ነበረች ያለፉትን ስድስት ወራትም በቤት ውስጥ በማንበብ፣ ቴሌቪዥን በማየትና ስዕሎችን በመሳል ጊዜዋን አሳልፋለች። በአዲሱ የትምህርት ዘመን ግን ሴምፐር ትምህርት ቤት ተከፍቶ ጓደኞቿንና አስተማሪዎቿን ለማግኘት ጓጉታለች። ቤት ውስጥ መቀመጥ ትምህርት ካይለ በጣም ነው ዘብረው እዚያ ትምህርት ቤት ሄዶ አስተማሪዎች በደንብ በሀገራዊ ስወድ ቤት ውስጥ በደንብ ትምህርቱንም በደንብ ስለማላውቀው መጽሐፍ ላይ ያለውን ብቻ ነገር ነው በደንብ አርጎ አያገርሙ። ስለዚህ ትምህርት ቤት በጣም የናፈቀሽ ነገር ምንድን ነው? ጓደኞችና አስተማሪዎችን ማግኘት ፈልጋለሁ እና እዛ ደግሞ መማር ይፈልጋለሁ። ኮሮናው ሳያስፈራሽን? በሽታው በሽታ ያስፈራል፣ ግን በደንብ አርጎ መጠንቀቅ ነው። ያው ርቀትን መጠበቅ፣ ማስክ ማድረግ እንትን በየ አንድ ነገበን የተቁጥር እጅ መታጠብ ወይም ደግሞ ውሀ በሌለባቸው ቦታዎች ሳይንታይዘር ይዞ እንትን ማድረግ። የሴምፐር አባት አቶ መላኩ ብርሃኑ ሴምፐርና ሁለተኛው የስድስት አመት ልጁ ሚካኤል በኮሮና ምክንያት እቤት ውስጥ መዋላቸው ያሳደረባቸውን የስነ ልቦና ጫና በማስተዋሉ ትምህርት ቤት የሚመለሱበት ጊዜ እንደሚናፍቀው ይናገራል። በተለይ ደግሞ ሴንፐር ከትምህርት ቤት መራቋ ያሳደረባትን ጭንቀት እንዲህ ይገልጸዋል። በጣም ከመጨነቋ የተነሳ አንድ ቀን በትልቅ ፖስታ ለመምህራኖቿ እንዳደርስላት ይህም ዘዲ ትምህርት ቤት ይዛለች እና ይዤው ወጣሁ እልል ስላለች ጓደኞቼ በጣም ናፍቃችሁኛል፣ መምህራኖቼ የስማቸውን ዝርዝር በጣም ናፍቃችሁኛል እና ከስር የጻፈችው ነገር ትንሽ በጣም አሳዝነው ነበር። በግልዘኛ ነው። እግዚአብሔር ሆይ መቼ ይሆን ትምህርት ቤት የሚከፈተው? እባክህ ኮሮና ናጥፋና ትምህርት ቤቱን አስከፍትልም። ይሄ የጭንቀት እንትን ነው። ይሄ በጣም እንደ ወላጅ በጣም አስጨንቆኛል። ትምህርት ሚኒስቴር ካሳለፍነው አመት መገባደጃ ጀምሮ ለሁለት ሺ አስራ ሶስት አመተ ምህረት የትምህርት ዘመን ምዝገባ እንዲጀመር መመሪያ በሰጠው መሰረት ትምህርት ቤቶች ምዝገባ እያካሄዱ ነው። አንዳንድ የግል ትምህርት ቤቶችም የቀነ ገደብ አስቀምጠው በዛን ጊዜ ውስጥ ያልተመዘገቡ ልጆች በቀሪው አመት ትምህርት ቤት መግባት እንደማይችሉ ለወላጆች ማስጠንቀቂያ እየላኩ ይገኛሉ። ልጆቹን ገና ያላስመዘገበው መላኩ ግን የኮሮና ወረርሽኝ ቁጥሩ እየጨመረ ባለበት ሰዓት ልጆቹን ትምህርት ቤት ለመላክ ዝግጁ አይደለሁም ይላል። ሰዎች እንደ ዘንድሮ በጣም ፈታኝ ጊዜ ያልገጠመኝ። ከነገ ወዲያ የኔትወርክ ቤት የመጨረሻውን እንትን ዴድላይን አስቀምጧል። እስከ መስከረም ስምንት ድረስ ያልተመዘገበ ተማሪ ማንቀበል መሆኑን ሚሰጅ በቴሌግራም ልኮልናል። ብዙ ጓደኞች ጋር ስለነጋገር ግን ማራጭ በማጣት ያስመዘግበዋሉ እና ስመዝግብና አትሊስት ልጆቹ ትምህርት ቤት ውስጥ እንደሚገቡ ኮንፈርሜሽኑ ይኖረንና ግን ልጆቻችን አንድ ክም የሚሉ ገንዘቡ እንቅነት የሚሉ ወላጆች አሉ። እኔም አሁን ወደሱ ስሜት ልገባ ነው ቢያንስ ችግሩ በሽታው ቀስ እያለ የሚለቅ ከሆነ ፍልካቸው ካልሆነ ግን ገንዘቡ ቢቀልቅል ምቅለጥ መዝገቡ እና ቤቴ ላስቀምጣቸው ብዬ እያሰብኩ ነው። እንግዲህ አሁን ምንድን ነው ትክክለኛ ውሳኔ ብለሽ ብትም ጭንቀት ነው። ውስ በቃ መወሰን የቻልኩበት ጊዜ ነው። ለጊዜ ዋለ ትምህርት የሚጀመርበት ቀን በይፋ ባይነገርም የትምህርት ሚኒስቴር የቀጣይ ዓመት የትምህርት ምዝገባ እንዲካሄድ ሲወስን ትምህርት ቤቶችም በኃላፊነት አካላዊ ርቀትን ጠብቀው ለማስተማር የሚያስችላቸውን የንጽህና መጠበቂያዎችን ማዘጋጀት እንዲጀምሩ ምክር ሰጥቷል። በቤተልሔም ሁለተኛ ደረጃ ትምህርት ቤት የአስራ አንደኛ ክፍል ተማሪ የሆነችው ስንዱ ተፈራ ከትምህርት ቤት ርቃ የቆየችባቸው ጊዜያት ያሳስባታል። በዚህም ምክንያት ትምህርት ቤቶች የራሳቸውን ጥንቃቄ ካደረጉ ተማሪዎች ማስክ በማድረግ አካላዊ ርቀትን በመጠበቅና እጅን ቶሎ ቶሎ በመታጠብ ትምህርታቸውን መቀጠል ይችላሉ ትላለች። በጣም እፈልጋለሁ፣ ትምህርት ቤት ከእግዚአብሔር ፍቃድ ጋር እንዲጀመር በጣም እፈልጋለሁ። ማለት ትምህርት ቤት መከፈቱ ለተማሪዎች ብዙ ጥቅም አለው። ለምሳሌ አሁን ትምህርት ቤቶች በተዘጉበት ወቅት አብዛኞቹ ተማሪዎች ትምህርቱን ይረስታል። በሶሻል ሚዲያ የሚሰጠው ትምህርቶች አብዛኛ ለግል ተማሪዎች ነው የሚሰጠው እና ለመንግስት ካሁን አልተሰጠም። በቲቪ ብቻ ነው፣ አልፎ አልፎ ነው እሱ በደንብ አልተማንም ፍሪ ፕሮሞሽን ተደርገው እናያለፍ ነው። ትምህርት ቤቶች ሲከፈቱ ኮሮናን ለመከላከል ምን ማድረግ አለባቸው በሚለው ጉዳይ ላይ ትምህርት ሚኒስቴር ከግምት ውስጥ ካስገባቸው አማራጮች መሀል ትምህርት በፈረቃ እንዲሆን ማድረግ ነው። መላኩ ግን ንጽህና መጠበቂያ መመሪያዎቹም ሆኑ ተማሪዎች በፈረቃ ይማሩ የሚሉት አማራጮች ተግባራዊነታቸው አጠራጣሪ ነው ይላል። ያሉትን ያሉት ዴስኮች አውጥተው ተማሪዎቹን በሶስት ሊፈቅ ሊከፍሏቸው ነው? በሁለት ይከፍሏቸው እስከ ተባለ፣ ለምሳሌ አርባ አምስት ተማሪ የሚይዘው ወደ ሃያ ምናምን አካባቢ ሆኖ በየትኛው ሁኔታ አራርቀው ሊያስቀምጧቸው ነው የሚለው ነገር ራሱን የቻለ በጣም አስጨናቂ ነገር ነው። ሁለተኛ በብዙ ትምህርት ቤቶች ውስጥ እንደምናውቀው በሀገሪቷ በአጠቃላይ ያለው ችግር የውሃ መቋረጥ ችግር አለ እና ብዙ ጊዜ ልጆቻችን ከቤት ይዘውት በሚሄዱት ውሀ ይታጠባሉ። አንዳንድ ጊዜ ውሃ ትምህርት ቤት ውስጥ ላያገኙ ይችላሉ። ስለዚህ እሱም በሙሉ እንግዲህ አሁን አዲስ ኢንፍራስትራክቸር ነው ትምህርት ቤቶች የሚተክሉት ማለት ነው። ትልልቅ ሮቶ ታንከሮች ማቆም ይኖርባቸዋል። ኤሌክትሪክ ወተር ፓምፕ ሊኖራቸው ይገባል። እነዚህም እነዚህ ሁሉ ነገሮች እስከሚያደራጁ ድረስ የሚወስደው ጊዜ ሰፊ ነው እና በዛ መጠኖቻቸውንም ለመቆጠብ ሲሉ በእርግጥም አፕላይ ያደርጋሉ ወይ በመንግስት ያስገጥመን ነገር የሚለው ለኔ ጥያቄ በትምህርት መጀመር ጉዳይ በወላጆች ዘንድ የሚታየውን ግራ መጋባት ከስራ ገበታቸው ርቀው የከረሙት መምህራንም ይጋሩታል። በአንድ ክፍል ውስጥ በአማካኝ ከአርባ እስከ ሀምሳ ተማሪዎች ያስተምሩ እንደነበር የነገረን በቦሌ ሕብረተሰብ ሁለተኛ ደረጃ ትምህርት ቤት የሂሳብ መምህር የሆነው ሙልጌታ ታያቸው፣ መምህራን ወደ ስራቸው መመለስ ቢፈልጉም የጤናው ጉዳይም ያሳስባቸዋል ይላል። ምንድን ነው የመመራር መምህራኑ ያላቸው ፍላጎት፣ አንዳንዱ በመዘጋቱ ምክንያት በጣም መሰላቸት ስለነበር እንደ ጥንቃቄ ቢሆን ማስተማር አለብን የሚል ሀሳብ አላቸው። አንዳንዶቹ ደግሞ ምናልባት ቢከፈት በተማሪው ላይ የሚያሳድረውን ተጽዕኖ ከመስጋትም ከራሳቸውም ስጋትን አንፃር እርግጠኛ ሆኖ በሽታው መቀነስ ሳይታወቅ በመከፈቱም ደግሞ ካሁኑንም ጎርማ አላቸው። ለኔ ፐርሰናል በጥንቃቄ ባለበት ሁኔታ ቢጀመር ጥሩ ነው ብዬ ነው የማስበው። እንግዲህ ተማሪ በፈረቃ ከሆነ ተማሪው ቁጥርም እጅግ ማነስ ስላለበት በአንድ ተማሪ ማለት በአማካይ እንግዲህ እስከ ሀያ አምስት ተማሪዎች ማለት ነው አንድ ክላስ እንግዲህ የሚማሩት እና ምናልባት ተጨማሪ ክላሶቹ በግድ የግድ ሊያስፈልጉ ይችላሉ። በኢትዮጵያ የኮሮና ቫይረስ መገኘቱ ከተረጋገጠ በኋላ የቫይረሱን ስርጭት ለመግታት ከመጋቢት 7 2012 ዓ ም ጀምሮ ትምህርት ቤቶች ተዘግተው ቢቆዩም በድኅረ ገጾች፣ ቴሌቪዥኖችና ሬዲዮ አማካኝነት ትምህርት ለማስቀጠል ሙከራ ሲካሄድ ቆይቷል። ከስምንተኛና አስራሁለተኛ ክፍል ብሔራዊ መልቀቂያ ፈተና ወሳጆች ውጪም ተማሪዎች በግማሽ ዓመት ውጤታቸው ወደ ቀጣዩ ክፍል እንዲዛወሩ ተደርጓል። የስምንተኛም ሆነ የአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተና መቼ እንደሚካሄድ ግን እስካሁን የታወቀ ነገር የለም። ለአሜሪካ ድምፅ ዘገባ ስመኞች የቆየ ከፌርፋክስ ቨርጂኒያ። በማዳመጥ አዳመጥ ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮም የሚደመጥ መርሃ ግብር ነው። በርካታ ኢትዮጵያውያን በሳውዲ አረቢያ የወደብ ከተማ ጄዛን እጅግ አስቸጋሪ በሆነ ሁኔታ በእስር ላይ እንደሚገኙ የዓለም አቀፍ የመብት ተከራካሪ ተቋማት ሳይቀሩ የኢትዮጵያኑን ሕይወት ለመታደግ ሁሉም ጥረት እንዲያደርግ ሲያሳስቡ ቆይተዋል። አፋጣኝ እርምጃ አልወሰደም በሚል ሲወቀስ የሰነበተው የኢትዮጵያ መንግሥት አሁን ላይ ዜጎቹን ወደ ሀገራቸው ለመመለስ ዝግጅት መጨረሱን አስታውቋል። እስክንድር ፍሬው የሳውዲዋ የወደብ ከተማ ጂዛን የኢትዮጵያና የሌሎች ሀገራት ስደተኞች የመከራ ቦታ ሆናለች ይላሉ በችግሩ ውስጥ እንዳለፉ የሚናገሩ ዜጎች። ባህር አቋርጠውና በብዙ ስቃይ ውስጥ አልፈው የመን የሚደርሱ ኢትዮጵያውያን ስደተኞች ወደ ሳውዲ ሲሻገሩ በመጀመሪያ የሚያገኙት ይህችን የወደብ ከተማ ነው። የስደታቸው ጊዜ የኮሮና ቫይረስ ከተከሰተበት ወቅት ጋር መገጣጠሙ ግን የእነሱን እንግልት አክብዶታል። በኮሮና ቫይረስ ምክንያት በበርካታ አገራት የጠበቀው የድንበር ቁጥጥር በሳውዲም ተመሳሳይ ነው እናም ተሻለ ኑሮ የሰነቁትን ተስፋ ተነጥቀው በማቆያ ቦታዎች ሆነው ወደ አገራቸው መመለሳቸውን የሚጠብቁ በርካታዎች ናቸው። የእንግልታቸውን ያህል ግን እነሱን ወደ አገራቸው የማጓጓዙ ስራ አልፈጠነም ሲሉ የሚተቹ አሉ። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ ሐሳብ አይስማማም። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑን የሚያብራሩት በአጠቃላይ ምንድነው አንድ ነገር መዛችንም የእናንተም አድማጮች መገንዘብ ያለባቸው እንደ ሚዲያ ተከታይ ሰማይ በችግር ላይ ባሉበት ጊዜ መተው እንትንቅር እንደሌለው ባይዘወይ ይሄ ብቻ አይደለም ሲደረግ የነበረው እስክንድር ታቃለ ያሉትን ዜጎች ከሳዑዲ መንግስት ጋር በመነጋገር በተቻለ መጠን ካሉበት ወቅታዊ ዲስትሬስም እንዲወጡ የሚደረገው ጥረት እንዳለ ነው። በየጊዜው ግንኙነቶች ይነቶች አሉ፣ ንግግሮች አሉ፣ በአካቸው ዜጎቻችን እንዳይቸገሩ የሚል ነገር ከሞላ ጎደል ሪሊፍ ያገኙበት ሁኔታም አለ። ሁለተኛው የተጀመረው የማጓጓዙ ስራ ነው። ሶስተኛው እዚህ መጥቶ ደግሞ እንዳይበተኑ የማቋቋሙ ስራዎች ናቸው። እነዚህ እየፈርጁ ያሉ በጣም ጠንካራ ጥንቃቄ የሚፈልጉ ስራዎች ናቸው እየተሰሩ ያሉት። እንዲሁ እነዚህ ስራዎች በሙሉ እየተሰሩ ያሉት ኮቪድ እያለ ነው። የኢኮኖሚ ችግር በየሀገራቱ በኮቪድ ምክንያት እየተባባሰበት ሁኔታ ላይ ነው እየተሰራ ያለ ስራ ነው። በኮቪድ ምክንያት ዜጎችን ከቦታ ቦታ የማንቀሳቀሱ ስራ ደብሊዎች የመሳሰሉት ተቋማት አለም አቀፍ የጤና ተቋማት ጭምር የማበረታቱበት ሰዓት ነው እየተሰራ ያለው። ሆኖም ግን መንግስት በድፍረት ዜጎቹን የት ብላ ለመጣል በየጊዜው ኮሚት በምስላሉ ወይም ኮሚት በትሉ ለማሳየት እየሰራ ያለው ስራ በዚህ ደረጃ ነው መታየት ያለበት ለማለት ራሳቸው ጠቅላይ ሚኒስትሩም በተለያዩ አጋጣሚ ወደ መካከለኛ መስራቅ በሄዱባቸው አጋጣሚዎች ግብጽን ጨምሮ የተለያዩ ችግር ላይ ያሉ ኢትዮጵያውያንን ይዘው ሲመጡ ተመልክተናል። ይሄንን አይተናል። ነገር ግን ይሄ የሳውዲው ሁኔታ በተለይ አሁን ከኮቪድ ጋር መገናኘቱም ነው ትንሽ ነገሩን ያወሳሰበው እና የኢትዮጵያ መንግስት የማቆያ ወይም ኳራንቲን ሴንተርስ ማዕከላትን እስካዘጋጅ ድረስ ጊዜ ይሰጠኝ በማለቱ ነው አብዛኛዎቹ ለወራት እዛ እንዲቆዩ የተገደዱት የሚሉ መረጃዎችም አሉ። ከዚህ በፊት ከመንግስት አካላትም ጭምር የሰማናቸው ይሄ ነው ምክንያቱ፣ ለወራት በጊዛን በማይመች ሁኔታ ውስጥ እንዲቆዩ የተገደዱት ኢትዮጵያውያን። አምባሳደር፣ ለወራት የሚለው ነገር ዲቤተብል ነው። እስኪ ችግሩ ከተከሰተ ጊዜ ጀምሮ መንግስት ግን የተለያዩ ጥረቶችን ሲያደርግ እንደነበረው ነው ቅድም እንዳልኩት እዛ ያሉበት ሀገር መንግስታት ጭምር ይህን ሁኔታ እንድርስታን እንዲያደርጉ የማድረግ ፤ ሁለተኛ መለየቱም፣ ምክንያቱም እነዚህ ሰዎች በእግር ነው የሚገቡት በድንበር ነው የሚገቡት። ማን የት ነው እንዴት ነው የሚለውን ነገር በተበታተነ ሁኔታ ራሱ ማጣራቱ ትልቅ አቅም ይጠይቃል፣ ትልቅ ስራ ይጠይቃል። ስልጠት የሚጠይቅ ነገር ነው። ዝም ብሎ ኢትዮጵያኖች አንድ ላይ ተሰባስቦ ያሉበት ሁኔታ አይደለም ያለው። በአንድ መንደር፣ በአንድ የሰፈራ ጣቢያ ያሉበት ሳይሆን ተበታትነው ከየድንበሩ ያሉበት ሁኔታ ነው ያለው እና ዞሮ ዞሮ የመዘግየት ነገር አለ ብሎ የሚናገሩ ሰዎች አሉ። ያው ከመቅረት መዘግየት ይሻላል ብሎ መውሰዱ ነው የሚሻለው። በአጠቃላይ የመንግስትን ኮሚትመንት የሚገልጸውም እሱ ነው። አሁን እየተሰራ ያለውን ኦንድ ግራውንድ ያለውን ነገር ማየቱ ነው የሚሻለው። አይ ቲንክ ጥሩ ጅማሮ ነው ያለው። ይሄ ደግሞ ይቀጥላል ነው። ዝም ብሎ ጭኖ ማምጣቱም አስቸጋሪ ነው። ሁለተኛ እነማን ናቸው የሚለው ለይቶ ማምጣትም ሌላ ነገር ነው። የመለየት ደግሞ አስቸጋሪ ሁኔታዎችም እንዳሉ ይታወቃል። ሰዎች ናቸው ማለት ነው መታየት ያለባቸው። እና የሚገቡት ሲመጡ ኢትዮጵያውያኑ አምባሳደር፣ በሳውዲ ወጪ ነው የሚመጡት? በኢትዮጵያ መንግስት ነው እንዴት ነው አመጣጣቸው? በተለያየ መንገድ የሚመጡበት ሁኔታ ነው ያለው ማን ምን ያህል በማን ይወጣል የሚለው እንጂ አንዳንዴ የአረብ የሚባል ተቋም የሚረዳበት ሁኔታ አለ። የኢትዮጵያ መንግስትም እንደዚሁ በራሱ ወጪ የሚያመጣበት ሁኔታ አለ። በተለይም ከትናንት በስቲያ በተጀመረው እነዚህን ዜጎች የመመለስ እንቅስቃሴ ከአንድ ሺህ በላይ ዜጎች እንደሚጓጓዙ ቃል አቀባዩ አብራርተዋል። አንደኛ እዛ ያሉትን እና በችግር ላይ ያሉትን ወደ አገር ቤት የመመለስ ፈቃደኛ የሆኑትን የመመዝገቡን ስራ የመለየቱና የማጣራቱ ስራ ጠንክሮ እየሄደበት ነው ያለው። ይሄ ብቻ ሳይሆን ከዚሁ ጋር ያው ማጓጓዙም ተጀምሯል። አሁን የወጣው የመጀመሪያው እቅድ ከትላንት ወዲያ ጀምሮ እስከ ኦክቶበር አምስት ድረስ በነጮች አቆጣጠር ማለት ነው። በየጊዜው በፈርጅ በፈርጅ የማጓጓዝ ስራ ነው ያለው። ከትላንት ወዲያ ሁለት መቶ ሰባ አራት ሰዎች ገብቷል። እዚህ ሆፕሊ በሚዲያ ዘገባችሁት ይሆናል። ዛሬ ከሊባንን ዘጠና አራት የሚሆኑ መጥቷል። እንደዚህ የተቸገሩ ዜጎች ናቸው። ከዚህ በኋላ በነጮች አቆጣጠር መስከረም ሀያ ሁለት ሰብተምበር ማለት ነው፣ ሰብተምበር ሀያ ዘጠኝ ኦክቶበር አምስት በተከታታይ አንድ ሺህ አራት መቶ አርባ የሚሆኑትን በጥቅል ወደ አገር ቤት የማስገባት እቅድ ተይዟል። ስለ ቁጥሩ ስለጠየቀኝ ነው። ከዚህ የተረፉትን እና አሁንም በችግር ያሉትን ይሄኛው እስኬጁል እንደተጠናቀቀ በሚቀጥለው ስኬጁል ውስጥ የማጓጓም እቅድ ተይዟል ማለት ነው። ስለዚህ ቁጥሩ ይሄ ነው ማለት ፌር አይሆንም። ለእነሱም ፌር አይደለም ቢኮዝ ይጨምራል። በየዕለቱ በየቀኑ ሊጨምር ስለሚችል ይህን ያህል ነው የሚለው ነገር ፋይዳው በጣም ክሬዲቢሊቲውን ብዙ አይሆንም። አሁን ይህን ያህል ነው ብዬ ከዚያ በኋላ ቁጥሩን ሊጨምር ስለሚችል ማለት ነው። በመቶዎች፣ በሺዎች በአጠቃላይ አልኩ እኮ ሁለት መቶ ሰባ አራት ከትላንድ ወደ ያጓጉዘናል በሀያ ሁለት በሀያ ዘጠኝ እስከ ኦክቶበር አምስት አንድ ሺ አራት መቶ አርባ ዜጎች ከዚሁ አካባቢ ወደዚህ ይመጣሉ ተብሎ ይጠበቃል። የኮሮና ወረርሽኝ በዓለም ላይ ከተከሰተ በኋላ 3768 ኢትዮጵያውያን ስደተኞች ከሳዑዲ አረቢያ ወደ ሀገራቸው መመለሳቸውን ከሰራተኛና ማህበራዊ ጉዳይ ሚኒስቴር ያገኘሁት መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። አሁን አንድ የፍርድ ቤት ዜናለን አቶ ልደቱ አያሌው ያልተፈቀደ የጦር መሳሪያ በመያዝ ወንጀል ክስ ቀርቦባቸዋል። ክሱ በምስራቅ ሸዋ ዞን ጠቅላይ አቃቢ ሕግ የቀረበባቸው ሲሆን በዞኑ ከፍተኛ ፍርድ ቤት ነው ክሱ የተመሰረተባቸው። ጸሐይ ዳምጠው ዝርዝሩን ትነግረናለች። የኢትዮጵያውያን ዴሞክራሲያዊ ፓርቲ አዴፓ፣ የብሔራዊ ምክር ቤት አባል የሆኑት አቶ ልደቱ አያለው ያልተፈቀደ የጦር መሳሪያ በመያዝ ወንጀል ክስ እንደቀረበባቸው የፓርቲው ፕሬዚዳንት ለአሜሪካ ድምፅ ተናግረዋል። የፓርቲው ፕሬዚዳንት አቶ አዳነ ታደሰ እንዳሉት በዛሬው ዕለት የአቶ ልደቱ ጉዳይ ከዚህ በፊት ስታይ ከነበረበት የቢሾፍቱ ከተማ በመውጣት በአዳማ ከተማ በሚገኝ ፍርድ ቤት እንደታየ ጠቅሰው ይህንንም የሰሙት ትናንትና ማታ መሆኑን ገልጿል። በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ክስ የቀረበባቸው አቶ ልደቱ አያሌው ላይ አቃቤ ሕግ የጦር መሳሪያ አስተዳደር አዋጅ ቁጥር 1177 ህዝባር አንቀጽ 22 ኒውስ አንቀጽ 3ን በመተላለፍ ያልተፈቀደ የጦር መሳሪያ በመያዝ መከሰሳቸው ነው የተነገረው። አቶ ልደቱ ከዚህ በፊት በቢሾፍቱ ወረዳ ፍርድ ቤት ጉዳያቸው ስታይ ቆይተው የቀረበባቸው የምርመራ መዝገብ ብዘጋው ከእስር በነፃም ሆነ በዋስ ለመውጣት ሳይችሉ በእስር ላይ ቆይተው ሌላ ክስ ተመስርቶባቸዋል ሲሉ አቶ አዳኔ ገልጿል። ጠበቆቻችን የአቶ ልደቱ የአካባቢ አስራ አምስት ቀን ክስ የመመስረቻ ቀን በማለቁ ለቢሾፍቱ ወረዳ ማመልከቻ አስገብተን ነበር። እሱን ያየው የቢሾፍቱ ወረዳ ፍርድ ቤት ለሰኞ አቃቤ ሕግና ፖሊስ መልስ እንዲሰጡ ቀጥሮን ከተለያየን በኋላ ከምሽቱ አንድ ሰዓት ተኩል አቶ ለደቱ በራቸው ተንጓብቶ አለማ ላይ ክስ እንደተመሰረተባቸው ተነገረን። ከጠበቆቻችን ጋር ተነጋግረን አራት ሰዓት መጣን። አራት ሰዓት ችሎቱ ባለመታየቱ ለስምንት ሰዓት ተቀጥሮ ነበር። ስምንት ሰዓት ችሎቱ ተሰይሞ የክሱ ሰዎችም ተነገራቸው ጦር መሳሪያ በመያዛቸው የሚል ነው። በሱ ዙሪያ ጠበቆቻችን በዋስ ወጥተው መከራከር ይችላሉ የሚል መከራከሪያ ያነሱ። አካባቢ ደግሞ ዋስ ጠርተው ቢወጡ ወደ ውጭ ሊሄዱብኝ ስለሚችሉ፣ ማስረጃ ሊያጠፉብኝ ስለሚችሉ መሆን የለበትም አለ። እዚህ ክርክር ውስጥ ከተገባ በኋላ ፍርድ ቤቱ ግን በኋላ ተነጋግረው ሁለት በመሆናችን ችሎት ስላልተሟላ ለነገ አራት ሰዓት ችሎት ተሟልቶ ጉዳዩን እናያለን የሚል ውሳኔ ሰጥተው ችሎቱ ለነገ አራት ሰዓት ድጋሚ ተለዋ ይፈጠሩ። አቶ ልደቱ ለእስር የተዳረጉት ከጥቂት ወራት በፊት በቢሾፍቱ ከተማ ተከስቶ የነበረውን አለመረጋጋት በማስተባበር እና በመደገፍ ተጠርጥረው እንደሆነ ይታወሳል። ለአሜሪካ ድምፅ ሀይዳምጦ ነኝ ከአዲስ አበባ። በማላዊ የሚኖር የዘጠኛ ዓመት ልጅ ከአካል ጉዳት ጋር መኖር በርካታ ነገሮችን ከማድረግ እንደማያግድ እያሳየ ነው። ታሌንድራ ኮጋአ አንድ እግርና ሁለት እጆች ሳይኖሩት ነበረ የተወለደው። ይሁንና ራሱን መጻፍ አስተምረዋል። እግር ኳስ መጫወትና ብስክሌት መንዳትም ለምደዋል። በሱ ሕይወት ዙሪያ የሚያጠነጥነው አንድ ዘጋቢ ፊልም በአካል ጉዳተኞች ላይ የሚያተኩሩ ፊልሞች በሚወዳደሩበት የአውስትራሊያ ፌስቲቫል ላይ እጩ ሆኗል። የላሜክ ማሴናን ዘገባ እንስማ። ከአንድ እግር ብቻ ጋር የተወለደውን የዘጠኝ ዓመቱን ታሌንድራን ማሳደግ ለቤተሰቦቹ ቀላል ስራ አልነበረም። እናቱ አግነስ ኮጎያ፣ ወደ ትምህርት ቤት ከልጄ ጋር ብስክሌት እየነዳን ስንሄድ፣ አንዳንድ ሴቶች ይስቁብኝ ነበር። እንዲህ ያለውን ልጅ በየቀኑ ትምህርት ቤት ለመውሰድ መልፋት አላስፈላጊ መሆኑንም ይነግሩኝ ነበረ። እኔ ግን አላዳመጥኳቸውም። ይሄ እግዚአብሔር የሰጠ ልጄ ነው እል ነበር ለራሴ ነው ያሉት። የዚህ የማላዊ ማህበረሰብ ፍረጃ ታላንድራ አካል ጉዳተኝነት ማለት እድሎቹ ሁሉ የተበላሹ ተስፋ የሌለው ማለት አለመሆኑን ካሳየ በኋላ ተቀይሯል። ቸውዝን ወይንም የተመረጠው በተሰኘው ዘጋቢ ፊልም ላይ ራሱን በራሱ በማስተማር ያዳበራቸው ክህሎቶቹ ታይተዋል። ፊልሙ ትኩረት በክህሎት በተሰኘው የአውስትራሊያ አጫጭር ፊልሞች ፌስቲቫል ላይ እጩ ሆኗል። የማላዊ ባለሥልጣናት የታላንድራ ታሪክ ሌሎች አካል ጉዳተኞች በምን መልኩ መደገፍ እንዳለባቸው የሚያሳይ ጥሩ ምሳሌ ነው ብለውታል። ቤቶን ፔሊሲ የፋሎምቤ ወረዳ የማኅበራዊ ድጋፍ መሥሪያ ቤት ረዳት ናቸው። ታሌንድራ በውድድሩ በመሳተፉ በጣም ኮርተናል። ይሄ ሌሎች ወላጆችም ወደፊት በመምጣት አካል ጉዳተኛ ልጆቻቸውን ወደ ተለያዩ ማኅበራዊ እንቅስቃሴዎች እንዲያሳትፉ ይደግፋቸዋል። ለወደፊቱ መድረስ በሚፈልጉበት ደረጃ ላይ የመገኘቱ ሁኔታ እንዲሳካላቸውም ያግዛል ነው ያሉት። የታሌንድራ እናት በፌስቲቫሉ ላይ ልጃቸው ላይ የሚያተኩረው ዘጋቢ ፊልም መልካም ውጤት ያመጣል ብለው ተስፋ አድርገዋል። ያለው ራስን ለዓላማ የመስጠት አቅምና ጠቢብነቱ የልጅ ዘጋቢ ፊልም ያሸንፋል ብዬ እንዳምን አድርጎኛል፣ ነው ያሉት። የሦስተኛ ክፍል ተማሪው ታሌንድራ ህልሙ አውስትራሊያ ላይ አያውቁምም አውሮፕላን ማብረር እንደሚፈልግ ይናገራል። አውሮፕላን አብራሪ መሆን የምፈልገው አውሮፕላኖች ወደ ተለያዩ የዓለም መዳረሻዎች ሰዎችን ስለሚያጓጉዝ ነው። እኔም እነዚያን ስፍራዎች ማየት ፈልጋለሁ። እስከዚያው ድረስ ታሌንድራ ብስክሌቱን በሰፈሩ ዙሪያ መሾፈሩ አስደስቶታል። አብረን ስላመሸን ደስ ብሎናል። ሀብታሙ ስዩም ሳስተናግዳችሁ ነበር። ኤልያስ አስማሬ ደግሞ የመሰናዶው አቀናባሪ ነው። ትዝታ በላቸው ደግሞ የመሰናዶው አርታይ የነገሰው ይበለን ደናደሩ